ከመጋረጃ ከኋላ ምን እንዳለ ኢትዮጵያ ውስጥ ስለምናውቅ ምን አይነት መዋጥር ውስጥ ገብቷል የወያኔው ስርዓት ስለምናውቅ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም። አቶ ጸሀዬ ፋሲል የኤርትራ የውጭ ጉዳይ ሚኒስትር ጽፈት ቤት ዲሬክተር ናቸው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ፓርላማው ላይ ኤርትራን በሚመለከት ለተናገሩት ከሰጡት ምላሽ የተቀነጨበ ነው። በአቢይ ርዕስ ዝርዝሩን እናቀርባለን። በተባበሩት መንግስታት የንግድና ልማት ጉባኤ አዲስ ባወጣው ሪፖርት አፍሪካን ምጣኔ ሀብት የሚያንቀሳቅሳት የአገልግሎት ዘርፉ መሆኑን ገልጠዋል። በመጽሔት ክፍለ ጊዜ ከሚተነተኑት ርዕሶች አንዱ ነው። በዋና ዋና ዜናዎቻችን ደግሞ የተባበሩት መንግስታት ድርጅት የዞን ዘጠኝን ብሎገሮችና የጋዜጠኞችን መፈታት በአድናቆት ተቀበለ። በኢትዮጵያና በኤርትራ ድንበር ላይ ሰላሳ የሚሆኑ ታጣቂዎች መገደላቸው ተገለጸ። በኢትዮጵያ መንግስት እንደዚሁም የኤርትራ መንግስት ለሰሞኑ የጠቅላይ ሚኒስትር ኃይለማርያም ደሳለኝ መልእክት መልሰጥ የሚሉ ይገኙበታል። ሌሎች በርከት ያሉ ቅንብሮች፣ ዘገባዎችና የባለሙያ ትንታኔ እንዲሁም የስልክ አስተያየቶቻችሁን አካተን የአርብ ሐምሌ ሶስት ሁለት ሺህ ሰባት ረኛ አስተናጋጆች አሉላ ከበደና እኔም ሶሎሞን አባተ ከፕሮዲሰሩና ከፕሮዲሰሯ ጽዮን ግርማና ከስርጭት መሃንዲሱ ጋር አብረን እናመሻለን። በቅድሚያ የሰዓቱን የዓለም ዜና እናሰማችሁ። የተባበሩት መንግሥታት ድርጅት ሐሳብንና አመለካከትን የመግለጽ ነጻነት ልዩ ጸሐፊ ዴቪድ ኬይ ኢትዮጵያ ለዞን ዘጠኝ ጽፉ የነበሩ ሁለት ብሎገሮችንና አራት ጋዜጠኞችን መፍታቷ ያስደሰተው መሆኑን አስታውቋል። ይሁን እንጂ ኢትዮጵያ አሁንም በጸረ ሽብር ሕጉ አስራቸው ያሉ ጋዜጠኞች መኖራቸውን ልዩ ራፖርተሩ አመልክተዋል። የስድስቱ ጋዜጠኞች መፈታት አንድ ጠቃሚና ገንቢ እርምጃ ነው ያሉት ሚስተር ኬይ ተገቢነት ወይም ተቀባይነት ያለውን ተግባራቸውን ስላከናወኑ ብቻ ታስረው የሚገኙ ሌሎችም ጋዜጠኞችንና ተሟጋቾችን ለመልቀቅ ይህ የመጀመሪያው እርምጃ ነው ብዬ ተስፋ አደርጋለሁ ብለዋል። ማርጋሪት ባሽር ከኒውዮርክ የመንግስታቱ ድርጅት ጠቅላይ ጽህፈት ቤት ባጠናቀረችው ዘገባ የመንግስታቱ ድርጅት ሀሳብንና አመለካከትን የመግለጽ ነጻነት ልዩ ራፖርተር ዴቪድ ኬይ እና በሰላማዊ መንገድ የመሰብሰብ ነጻነት ልዩ ራፖርተር ማይና ኪያይ ቀደም ሲል በጋራ አውጥተውት በነበረ የስጋት መግለጫ የብሎገሮቹ ለተራዘመ ጊዜ መታሰርና የብሔራዊ ጸጥታ ጥያቄን ሀሳብን የመግለጽና የመደራጀት ነጻነትን ለመቆልመም ጉዳይ የመጠቀም አካሄድ እንደሚያሳስቧቸው ገልጸው ነበር። በኢትዮጵያና ኤርትራ ድንበር ላይ ሰላሳ የሚሆኑ ሰርጎ ገቦች ያሏቸውን ታጣቂዎች መደምሰሳቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል አሰፋ አብዩን የጠቀሰ የራዲዮ ፋና ዜና መለከተ። በዚሁ የምዕራብ ትግራይ ላይ ተደምስሰዋል የተባሉትን ሰዎች ዘገባው የሻዕቢያ ተላላኪዎች ብሏቸዋል። በሻዕቢያ ተልእኮ ተሰጥቷቸው ትንኮሳ ለመፈጸም ከሞከሩት ጸረ ሰላም ኃይሎች መካከል አብዛኞቹ ሲደመሰሱ ጥቂቶቹ በቁጥጥር ስር ውለዋል ነው ያለው የፋናው ዘገባ። በሌላ በኩል ግን ማንነታቸው እንዳይጠቀስ የጠየቁ አንድ የኤርትራ ዲፕሎማት ማምሻውን ለአሜሪካ ድምጽ በሰጡት ቃል ኢትዮጵያ ውስጥ ወታደራዊ ግጭት በተፈጠረ ቁጥር ኤርትራን መወንጀል የተለመደ ሆነዋል ነው ያሉት። አሁን ሰለቸን ብለዋል ዲፕሎማቱ። ውስጣዊ ችግሮቻቸውን አስቀድመው ቢፈቱ የተሻለ ይሆን ነበር ሲሉም አክለዋል ኤርትራዊው ዲፕሎማት አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ዳይሬክተር አስታወቁ። ዳይሬክተሩ አቶ ፀሐዬ ፋሲል ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግር ለመሸፈን ስትል የምታሰማው የተለመደ ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ብለዋል። ጠቅላይ ሚኒስትሩ ሰላም ሰላም ቢሉም የሰው ግዛት በኃይል ይዘው ሰላም እንፈልጋለን ማለታቸው አስቅኝ ነው ብለዋል አቶ ፀሐዬ። አቶ ኃይለማርያም ያስተላለፉትን ዛቻ አዘል መልእክት አስመልክቶም ኤርትራ ከልማቷ አታፈገፍግም፣ ለፉከራውም ትኩረት አትሰጥም ሲሉ አክለዋል። የሰብአዊ መብቶች ጥበቃን አስመልክቶ የተናገሩት አቶ ፀሐዬ በሦስተኛው ዓለም አገር ውስጥ የሰብአዊ መብቶች ችግር ሁል ጊዜ ያለ ቢሆንም ኤርትራ ግን ከማንም በተሻለ ሁኔታ ሰብአዊ መብቶችን ታከብራለች ብለዋል። የኤርትራን ወጣቶች መሰደድ አስመልክቶ ለተነሳላቸው ጥያቄ ሲመልሱ የውጭ ኃይሎች በቪዛና በመሳሰሉ አማላይ ጥሪዎች ወጣቱ ወጣቶቹ ሀገራቸውን እየጣሉ እንዲወጡ ብዙ ገንዘብ መድበው የሚያካሄዱት ዘመቻ ውጤት ነው ብለዋል። በዩጋንዳው ፕሬዝዳንታዊ ምርጫ እጩ ተወዳዳሪ የሆኑት አማማ መምባዚ እና የተቃዋሚ መሪ ኪዛ ቢሲጄ በህዝባዊ ስብሰባ ለማድረግ ሞክራቸዋል ተብለው በፖሊስ ታስረዋል። እጩ ተወዳዳሪ ደጋፊዎችና ፖሊሶች ተፋጠው በሚገኙበት በአሁኑ ወቅት አገሪቱን በከፍተኛው ውጥረት ላይ እንደሆነች ከካምፓላ የደረሰን የኤልሳቤጥ ፓላት ዘገባ ያመለክታል። አዲሱ አበበ ዝርዝሩን ይዘዋል። ተስፋ የተጣለባቸው እጩ ተወዳዳሪ አማማ ምባባዚ እና የተቃዋሚው መሪ ኪዛ ብሲዤ የሚጋራቸው ነጥቦች አሉ በፖለቲካው ረገድ ያላቸው ተደማጭነት እንዲህ እንደ ዛሬው ሳይከዳቸው ከፕሬዚዳንት ዮዌሪ ሙሴቪኒ ጋር በቅርበት አብረው ይሰሩ ነበር። ትናንት ሐሙስ ደግሞ ህዝባዊ ስብሰባ ለማድረግ ሞክራቸዋል ተብሎ በፖሊሶች ቁጥጥር ስር ውለዋል። ምባባዚ ህዝባዊ ስብሰባቸውን የጠሩት በምስራቃዊቷ ኡጋንዳ ከተማ ባሌ ውስጥ ነበር። ከፖለቲካ ፓርቲዎች ጋር ስምምነት የላቸውም ተብሎ አመፅን ለማስወገድ የተቃጣ በሚል ከካምፓላ የሶስት ሰዓት ጉዞ ካደረጉ በኋላ ከመንገድ ተይዘው ታስረዋል። በሲጂኤም ብዙ ሳይቆዩ ነው በቁጥጥር ስር የዋሉት። የተሰጠው ምክንያት ደግሞ ህዝባዊ ስብሰባ እንደሚያካሄዱ ያሳወቁት በጣም ዘግይተው ነው። ያ ደግሞ የህዝባዊ ስብሰባ ህግን ያፋርሳል የሚል ነው። እምባባዚ ታስረው ወደ ካምፓላ እንደተወሰዱ ደጋፊዎቻቸው ወዲያውኑ በብዛት ሆነው በስፍራው ተገኝተዋል። ብዙም ሳይቆዩ ባለቤታቸው ጃኩሊን እምባባዚ እና በተናጋሪነታቸው የሚታወቁት ጀኔራል ዴቪድ ሲጂዮም የተሰበሰበውን ህዝብ ተቀላቀሉ እና ጀኔራሉም እነሆ ትግሉ አሁን ተጀመረ ሲሉ ንግግራቸውን ቀጠሉ። የተጠበቀ ነበር። የእኛም ሆነ የእርሳቸው ትግል ከአምባገነኖች ጋር ነው። ይህ ግን ለተቃውሞ ትግሉ የድል ያህል ነው። ምክንያቱም በአምባገነናዊነትና በዴሞክራሲያዊነት ጥያቄዎች ላይ ለረዥም ጊዜ ስንታገል ቆይተናል። ለወደፊት የትግል አቅጣጫችንም አዲስ አካሄድ መትለም ይኖርብናል። በብዙ ቁጥር የተሰበሰበው ሕዝብ እንዲያፈገፍግ በፖሊሶች እየተገፋ በሄደ መጠንና ሰዓቱም እየመሸ ስለነበር ቁጣውም እየበረታ መጣ። በተለይ በስም እንዳይጠቀስ የፈለጉ አንድ የበባዚ ደጋፊ ይህ የፖሊስ ወከባ አመጽ ቀስቃሽ ነው ሲሉ ተደምጠዋል። እንደተባለውም ፖሊሶች ኃይላቸው እየበረከተ ወከባውም እየተጠናከረ በመሄዱ በፖሊስና በባዚ ደጋፊዎች መካከል ግጭት ተፈጥሮ ትራፊክ እስከ ማዘጋት ደርሷል። ፖሊስ አስለቃሽ ጋዝ ተጠቀመ። ሕዝብ የበረታ ተቃውሞ አሰማ። ምንም እንኳ ፖሊሶች ስለ ሁኔታው አስተያየት ከመስጠት ቢቆጠቡም ብዙዎች በባዚና በሲጄ በ24 ሰዓታት ውስጥ ይለቀቃሉ ብለው ይገምታሉ። በላይቤሪያ በቅርቡ አዲስ ለኢቦላ የተጋለጡ ሰዎች በተገኙባቸው አካባቢዎች ሁለት ሌሎች አዳዲስ ተጋላጮች የመገኘታቸው ዜና ምዕራብ አፍሪቃ ከዓመት በላይ ለሚሆን ጊዜ ሰቅዞ ይዟት ከነበረው ቫይረስ እጅ መልሶ እንዳትወድቅ ከፍተኛ ስጋት አሳድረዋል። በዩናይት ስቴትስ የነጻነት ቀን ሰኔ 27 መዳረሻ ሳምንታት በርካታ የሽብር ጥንስሶችን ማምከናቸውን የፌዴራሉ ምርመራ ቢሮ የኤፍቢአይ ኃላፊ ጄምስ ኮሜይ አስታወቁ። ከኢራን ጋር በተያያዘው የኒኩሌር ድርድር ከባድ ናቸው በሚባሉ ነጥቦች ላይ ስምምነት ካልተደረሰ ተደራዳሪዎቹ ሂደቱን ለማቋረጥ ዝግጁ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስጠነቀቁ። ግሪክ እጅግ አንገብጋቢ በሆነ ሁኔታ የምትፈልገውን የመድህን ገንዘብ ከአውሮፓ በዳሪዎቿ ለማግኘት እያደረገች ባለችው ጥረት የመጨረሻውን እቅዷን ዛሬ ለአውሮፓ የገንዘብ ሚኒስትሮች አስገብታለች። አድማጮች፣ የሰአቱ የዓለም ዜና か <music> ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት የሚተላለፍላችሁን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አሉላ ከበደነን በሰዓቱ የዓለም ዜና የጀመረው የአርብ ሐምሌ 3 ምሽት ስርጭታችን የተለያዩ የተመረጡ የዜና ዘገባዎችና ልዩ ልዩ ክብርቦችንም ያስከትላል። ታዲያ ቅምሻውን እናስቀድም። ብዙ ሰዎች እና ብዙ ድርጅቶች የፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ ተቃውሞታል። ዋሽንግተን ፖስት ስር የሰደደ ሰብአዊ የመብት ረጋጭ አስተዳደር ጋር አብሮ መቆም እንደ ውርደት ነው ብሎ ተናግረዋል። ፎረን ፖሊሲ መጽሄት የሚባለው ከሰሜን ኮሪያና ከሳዳም ሁሴን መንግስት ጋር የሚስተካከል መቶ በመቶ አሸነፉ የሚል መንግስት ጋር እንዴት አብሮ ይሄዳል ብለዋል። ባለፈው ሳምንትም ኢትዮጵያውያኖች ከፍ ያለ ሰላማዊ ሰልፍ በዋይት ሀውስ ፊት ለፊት አድርገው ነበር። እኔ ግን ፕሬዚደንት ኦባማ ወደ ኢትዮጵያ መሄዱን በጣም ደስ ይለኛል። መንግስት ደጋፊም ባለውም በጣም ደስ ብሎኛል። ምክንያቱም ጥያቄው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉዞ እንዴት ይታያል? ለጥያቄው መልስ እንግዳችን ፕሮፌሰር አለማየሁ ገብረ ማርያም ምክንያታቸውን በሁለተኛው አጋማሽ በሚቀርበው ፕሮግራም ይገልጻሉ። ተከታተሉ። አሁን የምሽቱ አብይ ርዕስ ይቀርባል። አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራዊ የውጭ ጉዳይ ሚኒስቴር ጽህፈት ቤት ዲሬክተር አስታውቀዋል። ዲሬክተሩ አቶ ጸሀዬ ፋሲል ዛሬ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግሮች ለመሸፈን ስትል የምታሰማው ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ነው ያሉት። ሰለሞን አባተ ነው ያወያያቸው። አቶ ጸሀዬ ፋሲል ጤና ይስጥልኝ፣ እንደምን አመሹ? ስጥልኝ፣ እንደምን አመሻችሁ። አቶ ጸሀዬ በቅድሚያ እስቲ ሙሉ ኃላፊነቶን ይንገሩን፣ ከአድማጮቻችን ጋር ያስተዋውቁልኝ። ኦኬ፣ ስሜ ጸሀዬ ፋሲል የኤርትራ የውጭ ጉዳይ ሚኒስተር የሚኒስተር ጽህፈት ቤት ዳይሬክተር። እሺ አቶ ፀሐየ ፋሲል በጣም አመሰግናለሁኝ። ለጊዜው አሁን የደወልኩበት ምክንያት ሰሞኑን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፓርላማቸው ላይ አድርገውት በነበረ ንግግር ከእንደራሴ ለተነሳ ጥያቄ በተለይ በሰጡት አንድ መልስ ኤርትራን የሚመለከት ትንሽ ሰፋ ያለ ንግግር አድርገዋል እና ከዛ ውስጥ አንደኛው የኤርትራ መንግስት አካባቢውን የማተራመስ ፖሊሲ የያዘ መንግስት ነው፣ ይህን ፖሊሲም አይለውጥም የሚል አቋም ነው ያንጸባረቁት ጠቅላይ ሚኒስትሩ። ላስደምጦት ውስጥ የተናገሩትን ነገር ቀንጨባርጌ፣ የሻእቢያ መንግስት አካባቢውን የማተራመስ አባዜውና ፖሊሲውን እስካሁንም አልቀየረም። ስለዚህ ይህንን ፖሊሲ የማይቀይርበት መሰረታዊ ምክንያት ደሞ አለው በሀገሩ ውስጥ የተከሰቱ ችግሮችን ውጫዊ አድርገው ለህዝቡ ለማሳየት ብቸኛው መንገድና አማራጭ ሌሎች እያጠቁኝ ስላለ ወደ እነዚህ ትኩረቴን አድርጌያለሁ ብሎ ህዝቡን የማታለል የማታለያ መንገድና ስትራቴጂ ነው። ስለዚህ በአጭር ጊዜ ውስጥ ያቆማል ተብሎ አይወሰድም። ይህንን ፖሊሲ መቀየር ያለበት ከሆነ መጀመሪያ በውስጥ ጉዳዩ በማተኮር በመቶ ሺዎች እየኮበለሉ ያሉ ወጣቶችን ለማዳን የውስጥ ፖሊሲ ለውጥ ማድረግ ያስፈልገዋል። ይህንን የውስጥ ፖሊሲ ለውጥ ካላደረገ በስተቀር ጎረቤቶቹን በተለይም ኢትዮጵያን እና ጅቡቲን በማተራመስ ይሄንን አጀንዳውን ውጫዊ ለማድረግ መስራቱን የሚቀጥል ይሆናል። ይሄ ሰርቫይቫል ወይም ደግሞ የመኖሪያው አጀንዳ ሆኗል። አቶ ጸሐዬ፣ ምንድን ነው የኤርትራ መንግስት ምላሽ ለዚህ የጠቅላይ ሚኒስትሩ አባባል? በመጀመሪያ እድል ስለተሰጠኝ ላመሰግን እፈልጋለሁ። ከዛ ባሻገር የወያኔው መሪ የወያኔው ስርዓት ኢንተርናሽናል ሕግ በመጣስ የኤርትራን ሉዓላዊ መሬት እንደያዘ ሁሉ ይታወቃል። ይህን የሕግ መጣስ ተግባር ለመሸፈን በተለያዩ ጊዜያት የወያኔው መሪ ዘራፍ እያሉ መደንፋት ልምድ ሆነባቸዋል። ይህ ያልኩት ብቻ ሳይሆን ያለአንዳች እፍረት የኤርትራን መንግስት የመቀየር እቅድ እንዳላቸውም ብዙ ጊዜ ለፍልፏል ማለት ነው። የወያኔው መሪ ፉከራ ሲያሰሙ ሌላም ምክንያት አላቸው። በኢትዮጵያ ውስጣዊ ሁኔታ ሲዋጠሩ፣ የኢትዮጵያን ህዝብ ትኩረት ወደ ሌላ ለመጠምዘዝ የሚጠቀሙበት አሮጌ ስልት ነው። እውነት መናገር ከሆነ ኤርትራ የዚህን ቀጠና ወይ ድማ የዚህን ሪጅን ሰላም የምት የምትተራምስ አይደለችም። ኢትዮጵያ በ በጭራሽ። ለመናገር እውነቱን ለመናገር ከሆነ ኢትዮጵያ ወይ ደግሞ የወያኔው ስርዓት በአሁኑ ጊዜ ይህን ቀጠና ማተራመስ ከጀመሩ ብዙ ጊዜያቸው ነው። ሶማሌ ውስጥ የመበታተን አጀንዳ፣ ኤርትራ ውስጥ ይኸው ሌላው መሬት የመያዝ ይህ ሁሉ መረጋገጫ ነው ማለት ነው። የወያኔው መሪ ፉከራ በሚያሰሙበት ወቅት ምናልባት የሰብአዊ መብት ምክር ቤት ውጭ የሆነ የጥላቻ ፖሊሲ በተነሳበት ጊዜ ይህን ጉዳይ ሲናገሩ ምናልባት ግፊትም ኖሯቸው ሊሆን ይችላል። በአጠቃላዩ ይህ ከኃላፊነት የራቀ የወያኔው መሪ ዲስፖራ፣ ኤርትራ በስጋት የምታይ አይደለም። በአሁኑ ጊዜ የወያኔው መሪ የጦርነት ጥሩምባ ከመንፋት ይልቅ ከታሪክ ቢማሩ የተሻለ በሆነ ነበረ። ኤርትራ ሀገር የማልማትን ቀደማው ፖሊሲዋን በስፋት እየተንቀሳቀሰችበት ነው የሀገር ልማት ደግሞ ካለ ሰላምና የዚህ ቀጠና መረጋጋት በሚፈለገው ግስጋሴ ሊካሄድ እንደማይቻል የታወቀ ስለሆነ ነው። ስለዚህ ኤርትራ ለሰላምና ለቀጠናው መረጋጋት እንጂ ለሌላ መተራመስ አጀንዳ የላትም ጊዜም የላትም። ይሄ ነው መልሳችን። አቶ ፀሐዬ ከዚህ አስከትለው ግን ጠቅላይ ሚኒስትሩ የተናገሩት ጉዳይ ትንሽ ጠንከር ያለ ነው። እስቲ ያዳምጡት። የኢትዮጵያ ህዝብም ሆነ የኤርትራ ህዝቦች የሚጠቀሙት ከሰላም ነው። ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዘውን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደተጠበቀ ሆኖ፣ ነገር ግን ሁል ጊዜ ሰላም የሚያውክ ጎረቤት ባለበት ሁኔታ አጋምን የተጠጋች ቁልቋል እንዳንሆን ሁል ጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ህዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል። ይሄንን ለዓለም ህብረተሰብም አሳውቀናል። አቶ ፀሐዬ፣ የኤርትራ መንግስት እንዴት ነው የሚገነዘበው ይሄንን የጠቅላይ ሚኒስትሩን አባባል? ይህ ጠቅላይ ሚኒስትር አባባል ከኢትዮጵያ ህዝብ ጋር ግንኙነት እንዳለው ለማስመሰል የሚባል እንጂ በስጋት መልክ የምናየው አይደለም። የተለመደ ከጊዜ ወደ ጊዜ፣ ከአመት ወደ አመት የመንግስት የመገልበጥ እርምጃ እንወስዳለን፣ ትንኮሳ እናደርጋለን። ይሄ የተለመደ ስለሆነ እኛ በስጋት በትልቅ ስጋት አይሰነው ስጋት ውስጥ የሚያወቅን ጉዳይ አይደለም። ምን በመጋረጃ ከኋላ ምን እንዳለ ኢትዮጵያ ውስጥ ስለምናውቅ ምን አይነት መዋጥር ውስጥ ገብቷል የወያኔው ስርዓት ስለምናውቅ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም። ለመሆኑ በማንኛውም መንገድ ይህንን በተመለከተ የኤርትራ መንግስት የሚያደርገው ዝግጅትም ይሁን ሌላ አይነት እንቅስቃሴ ይኖራል። በማንኛውም መንገድ በዲፕሎማሲውም በኩል ሊሆን ይችላል፣ በወታደራዊውም መስክ ሊሆን ይችላል፣ በህዝቡ ውስጥ በሚሰሩ ስራዎችም ሊሆን ይችላል። ምንድን ነው የኤርትራ መንግስት በተጨባጭ በአሁኑ ሰዓት እያደረገ ያለው? የኤርትራ መንግስት በእውነቱ ትኩረቱን ጠምዝዞ ከልማት ውጪ ወደ ሌላ ሊሄድ አይፈልግም። የእኛ ዝግጅት ሁል ጊዜ ለሰላም ለሪጂናል ስታቢሊቲ ሁል ጊዜ እንደሰራን ነው፣ ጥረት እናደርጋለን። ሰላም ለእኛ በእውነቱ ሰላም ለልማት ይሁን ለማንኛውም ነገር ለህዝባችን ጥቅም ሰላም ነው። ለሰላም ደግሞ እንዋጋለን፣ ለሰላም እንጥራለን፣ እየጣርንም ነው እንጂ ይሄ አሁን የጠቅላይ ሚኒስትሩ ዲስኩር ከቀንደኛው አላማችን የልማት ትግል ከእሱ አይጠመዝዘንም እዛው ነው ያለነው። ምንም የሚያስፈራ ጉዳይ አይደለም ለእኛ። አቶ ፀሐዬ እርስዎ አሁን የሚሉኝ የኤርትራ መንግስት ለሰላም ፍጹም ዝግጁ መሆኑን ነው። በተደጋጋሚ ጊዜዎችም ይሄንን በተለያዩ አጋጣሚዎች ከተለያዩ ባለስልጣኖቻቸው እንሰማለን። ጠቅላይ ሚኒስትሩ ካሉት ምስቲ በዚሁ ፓርላማ ላይ እንደዚሁ ቀንጭባርጊያ እንድላሰማሁት በእኛ በኩል አሁንም ሰላም ብቸኛው አማራጫችን ነው። ሰላም የእድገት መሰረት ነው። ስለዚህ ለሰላም አበክረን እንሰራለን። አሁንም ጥያቄያችን እና የሰላም እጅ ዘርግተን በጠረጴዛ ዙሪያ ተደራድረን ያሉትን ችግሮች ለመፍታት ሙሉ ዝግጁነት አለን። ምንድን ነው ታዲያ ችግራችሁ? አቶ ፀሐዬ ይህ የወያኔው መሪ ሰላም ሰላም የሚሉት ለይስሙላ ነው። መጀመሪያ ነገር የኤርትራን ሉላው መሬት ይዞ ሰላም ሰላም ይሎ ብሎ መዘመር ለእኛ ትርጉም የማይሰጠን ነው። ከአቶ ፀሐዬ ጋር ያደረግነው ቃለ ምልልስ ለዛሬ እዚህ ላይ ይገታ እንጂ ሙሉን ቃለ ምልልስ ከዌብሳይታችን ማግኘት ይቻላል። ቀሪውን ክፍል በመጪ ቀናት እናሰማችኋለን። ለዛሬ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ዳይሬክተር አቶ ፀሐዬ ፋሲልን አመሰግናለሁ። ወደ መጽሔቱ የትንታኔ ርዕስ እንሻገራለን። የተባበሩት መንግስታት የንግድና የልማት ጉባኤ ባወጣው አዲስ ዘገባ አፍሪቃን የአፍሪቃን ምጣኔ ሀብት የሚያንቀሳቅሰው የአገልግሎት ዘርፉ መሆኑን ገለጠ። ይሁንና ይህን የአገልግሎት ዘርፍ አቅም የመሠረተ ልማት መዳከምና የአስተዳደራዊ ደንቦች ጉድለት እየጎዳው መሆኑን ነው የ2015ቱ የምጣኔ ሀብት የልማት ሪፖርት ያመለከተው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ቆንጅ ይታየ ተቀርበዋለች። የአፍሪካ የአገልግሎቶች ዘርፍ ከጊዜ ወደ ጊዜ በርካታ መዋለ ነዋይ አፍሳሾችን እየሳበ እንደሆነ የአንክታድ ሪፖርት ይገልጻል። በአሁኑ ጊዜ ይህ ዘርፍ ከአህጉሪቱ ምጣኔ ሀብት 30 ከመቶውን የያዘ እንደሆነም ነው የሚጠቁመው። በእርግጥም እንደ ኤሮፓውያን አቆጣጠር ከ2009 እስከ 2012 ዓ ም ባለው ጊዜ ከ54 የአህጉሪቱ ሀገሮች የ30ውን አጠቃላይ የአገር ውስጥ ምርት እድገት ያንቀሳቀሰው ይኸው የአገልግሎቶቹ ዘርፍ እንደሆነ ሪፖርቱ አውስቷል። እያደገ ካለው የአገልግሎት ዘርፍ እንደ ምሳሌ አድርጎም በኬንያ የሞባይል ቴሌፎን በናይጄሪያ፣ ደቡብ አፍሪቃና ሞሮኮ የገንዘብ ነክ ማለት የፊናንስ አገልግሎቶች፣ በሴሸልስና ሞሪሸስ ደግሞ የቱሪዝም ኢንዱስትሪው ጠንካራ አስተዋጽኦ ማበርከታቸውን ዘርዝሯል። የአንክታድ ምክትል ዋና ጸሐፊ ጆዋኪም ሪተር የአፍሪካ የአገልግሎት ዘርፍ እየተስፋፋ መሆኑ እርግጥ ሆኖ ሳለ እድገቱ ከሚገባው ያነሰና የተበታተነ መሆኑን ሳይገልጹ አላለፉም። ለምሳሌ የኃይል የኃይል ምንጭ፣ ውሃ፣ ቴሌኮሚኒኬሽን፣ የቁሳቁሶች ስርጭት፣ የአቅርቦት አደረጃጀትና ትራንስፖርት እነዚህም የመሠረተ ልማት አገልግሎቶች ውስጥ ከምመድባቸው ዘርፎች ጥቂቶቹ ናቸው። በአገሮች ምጣኔ ሀብት ውስጥ ትልቅ ስፍራ ያላቸውም ናቸው። ምክንያቱም እንደ እውነቱ ከሆነ በጥሩ ሁኔታ የሚሰራ የሚንቀሳቀስ የመሰረተ ልማት አገልግሎት በሌለበት በፋብሪካ ምርት አምራችነትም ሆነ በግብርናው ዘርፍ ለመፎካከር አቅሙ አይኖርህም። የመሰረተ ልማት አውታሮች አገልግሎቱን በማሻሻል ረገድ ግን አፍሪካ እንደ ሌሎቹ የዓለም አካባቢዎች አልተራመደችም ነው ያሉት የመንግስታቱ ድርጅት የንግድና የልማት ጉባኤው ባለስልጣን። ይህ በፈንታው መንግስታት የህዝቦቻቸውን ማህበራዊ ፍላጎቶች በማሟላት ረገድ የሚኖራቸው አቅም ላይ አንደምታ እንዳለው አውስተዋል። ብዙዎች ማህበራዊ አገልግሎቶች፣ ለምሳሌ እንደ ውሃና ንጽህና የመሳሰሉትን ማሻሻል ዘላቂ የልማት ግቦችን ለማስመዝገብ ወሳኝነት ያላቸው መሆኑን የተባበሩት መንግስታቱ የንግድና የልማት ጉባኤ ምክትል ዋና ጸሐፊ ያስገነዝባሉ። በአፍሪካ የአገልግሎቶች ዘርፍ እድገት ሆን ተብሎ በእቅድ የተሰራ ሳይሆን በአጋጣሚ የሚመጣ ነው። ለዚህም ሁነኛ ምሳሌ ለመስጠት ያህል ተዘዋውረን ካጠና ናቸው የአፍሪካ ሀገሮች መካከል የአገልግሎቱን ዘርፍ እድገት በብሔራዊ አገልግሎት የማስታወቂያ እቅድ በወጉ አካተው የሚንቀሳቀሱት አገሮች በጣም ጥቂቱ ብቻ ናቸው። መኖሩ ይጠቀሳል። ነገር ግን በብሔራዊ የልማት እቅዳቸው ውስጥ አልተካተተም። የአፍሪካን የአገልግሎት ዘርፍ ለማሳደግና የውጭ መዋለ ነዋይን ለመሳብ በሚገባ የሚሰራ የመሰረተ ልማት ስርዓት ሊኖር እንደሚገባ ይህ አዲስ ሪፖርት አመልክቷል። አንዱ አሳሳቢ ችግር የሚታየው በመንገድ ትራንስፖርት የጭነት ማጓጓዣው ዘርፍ መሆኑን የገለጠው ሪፖርቱ ከሌሎች ከማናቸውም የዓለም አካባቢዎች ጋር ሲነጻጸር ውድና ጥራቱም የተጓደለ እንደሆነ ነው ያስገነዘበው። ሌላው ችግር ያለበት ዘርፍ ተብሎ የተጠቀሰው የአስተማማኝ የኃይል ምንጭ አቅርቦት አለመሟላት ነው። በአጠቃላይ በአፍሪካ የኃይል ምንጭ አቅርቦት ዝቅተኛ መሆኑንና በተለይ የኤሌክትሪክ ኃይል ምርቱ መጠን አስተማማኝ ባለመሆኑ ለሕዝቡ በበቂ ሁኔታ ሊዳረስ እንዳልቻለ የተባበሩት መንግስታት የምጣኔ ሀብት ኤክስፐርቶች ያስረዳሉ። 74 ከመቶ የአህጉሪቱ ህዝብ የኤሌክትሪክ አገልግሎት እንደሌለውና ይህም የመዋለ ንዋይ አቅርቦቱን እንዳዳከመ ኤክስፐርቶቹ አመልክተዋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። የተባበሩት መንግስታት ድርጅት ባለፉት 15 ዓመታት አንድ ቢሊዮን ሰዎችን ከድህነት ማላቀቁን አስታውቋል። የሚሌኒየሙ የልማት ግቦች ሪፖርት በአፍሪካ ማለት ነው። ዛሬ ይፋ ከተደረገባት ናይሮቢ ሌኒ ሩቫጋ ለአሜሪካ ድምፅ ዘግቧል። ሰሎሞን ክፍሌ ያቀርበዋል። የሚሌኒየም ልማት ግብ ከ15 ዓመታት በፊት ሲቋቋም ዓላማው በመቶ ሚሊዮኖች የሚቆጠሩ ሕዝቦችን ካሰቃቂ ድህነት ማላቀቅ ነው። በዓለሙ ድርጅት የዓለም አቀፉ የሰብአዊ ፕሮግራም ባለሙያዎች ገለፃ መሠረት ሚሌኒየሙ የልማት ግብ ኤምዲጂ በመባል ይታወቃል። ሚሌኒየሙ የልማት ግብ በጸረ ድህነት እንቅስቃሴ ታሪክ የላቀ ስኬት ማስመዝገብ ችሏል። ከአንድ ቢሊዮን በላይ የሚሆኑ ሰዎችን ከፍጹም ድህነት አውጥቷል። የ2015ቱ የሚሌኒየም ልማት ግብ ሪፖርት ይፋ እንዳደረገው ግን ከሳሐራ በታች የሚገኙ ሀገሮች ከሌሎቹ የዓለም ክፍሎች እኩል መራመድ አልቻሉም፣ ወደ ኋላ ቀርተዋል። በዚህ ምክንያት የአብዛኞቹ ሀገሮች ህዝቦች አሁንም በከፍተኛ ያልተመጣጠነ የኑሮ ደረጃ ውስጥ ይገኛሉ። የድሆቹ ቁጥር ብዙም ቀንሶ አይታይም። የተባበሩት መንግሥታት የሰብአዊ ፕሮግራምና የአቅም ግንባታ ዲሬክተር ኤድዋርዶ ሞሪኖ ለቪኦኤ ሲናገሩ በተለይ በምሥራቁ የአህጉሪቱ ክፍል ያሉ ሀገሮች የታቀዱ ግቦችን ለመምታት በርካታ እርምጃዎችን ተግባራዊ ማድረግ ይኖርባቸዋል ሲሉ አስረድተዋል። በመጀመሪያ ደረጃ በተወሰኑ ፖሊሲዎች ላይ የረጅም ጊዜ ራዕይ ሊኖራቸው ይገባል። ሁለተኛ ደግሞ ምስራቅ አፍሪቃ በከተማውና በገጠሩ መካከል ጥሩ ግንኙነት መፍጠር አለበት። ሦስተኛው በተለያዩ ደረጃዎች የሚሰሩ ጠንካራ ተቋማትን ማቋቋም ያስፈልጋል። ከ20 ዓመታት በፊት ገሚሱ የታዳጊው ዓለም በከፋ ድህነት ውስጥ ይኖር ነበር። የተባበሩት መንግስታት ድርጅት እንደሚያቀርበው እንደ አውሮፓውያን ዘመን አቆጣጠር በ1990 በዚያን ሁኔታ ይኖሩ የነበሩ 1 ቢሊዮን 900 ሚሊዮን ሰዎች ዘንድሮ ቁጥራቸው ወደ 836 ሚሊዮን ወርዶ ይገኛል። 1 ቢሊዮን 100 ሚሊዮኑ በኤምዲጂ ማለትም በሚሊኒየም ልማት ግቡ ፕሮግራም ተጠቃሚ ሆነው ከሰቃቂ ድህነት ተላቀዋል ማለት ነው። በብዙ አካባቢዎች በጾታ መካከል የነበረውን ልዩነት ለማስተካከልም ተችሏል። በተለይ በትምህርት ቤቶች ውስጥ የወንዶችና የሴቶች ተማሪዎች ቁጥር በአሁኑ ጊዜ ተመጣጣኝ ደረጃ ላይ ይገኛል። ሪፖርቱ የኤች አይቪ ኤድስ ስርጭትም በዓለም ደረጃ በ40 በመቶ ቀንሶ ከ3 ነጥብ 5 ሚሊዮን ወደ 2 ነጥብ 1 ሚሊዮን ወርዷል። በተወሰነ ደረጃም ቢሆን ደግሞ ከሰሃራ በታች ባሉ ሀገሮች ሁኔታዎች ተሻሽለዋል። ምንም እንኳ አሁንም አካባቢው ሕፃናት በከፍተኛ ቁጥር የሚሞቱበት ቢሆንም ይላል ሪፖርቱ፣ ደረጃው በአያዝ ደረጃ ከተወሰደ ብዙ ቀንሷል። እንደ አውሮፓውያን ዘመን አቆጣጠር በ1990 አምስት ዓመት ሳይሞላቸው የሚሞቱ ሕፃናት ቁጥር ከ1179 የነበር ሲሆን ዛሬ ከሺህ ውስጥ የሚሞቱት 86 ብቻ ናቸው። ያም ሆኖ ግን ይላል ሪፖርቱ፣ አካባቢው እድገቱን ማፋጠን ይጠበቅበታል። በተባበሩት መንግስታት ድርጅት የከተማ ልማት መዋለ ነዋይ ባለሙያ ማርኮ ካሙያ ገለጻ መሰረት የአፍሪካ ሀገሮች በቀረጥ አሰባሰቡ አሰራር ላይ ብዙ ማሻሻል ይኖርባቸዋል። ታክስ በመሰብሰብ አቅምና በተሰበሰበው ገንዘብ ጥራት ያላቸው አገልግሎቶችን በማቅረብ መካከል ቀጥተኛ ግንኙነት አለ። ዞሮ ዞሮ አሰራሩ የሚሌኒየም ልማት ግቡ የአየር ብክለትን ለማጥፋት ያስችላል ብሎ ያስቀመጣቸውን እቅዶች ያግዛል። የተባበሩት መንግስታት ድርጅት እንደ ኤምዲጂ ማለትም የሚሌኒየም ልማት ግቡ ሁሉ ኤስዲጂ ወይም ዘላቂ የልማት ግብ የሚል አዲስ እቅድ አውጥቷል። ኤምዲጂ በመጪው ዓመት መስከረም ወር ላይ ሲያበቃ በኤስዲጂ ፕሮግራም ይተካል ተብሎ ይጠበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ሶስት ሰዓት ከ ሶስት ሰዓት ከ29 ያመለክታል ወደ ቀዳሚው ውይይት እንወሰዳችሁ የትናንት በስቲያና የትናንቱን የጋዜጠኞችና የዞን ዘጠኝ የኢንተርኔት አምደኞች ከእስር መለቀቅ ዜና ተከትሎ ከተለያዩ ወገኖች አስተያየቶች እየተሰሙ ነው። ከሳሽ አቃቤ ሕግ ታሳሪዎቹን የዞን ዘጠኝ የኢንተርኔት አምደኞች ለመፍታት መወሰኑ ከመገለጡ በስተቀር በመንግስት በኩል የተሰጠ ዝርዝር የለም። ለመሆኑ እርምጃው የሕግ አንድምታ ምን ይሆን? አሉላ አንድ የሕግ ባለሙያ አወያይቷል በትናንትናው ምሽት ዝግጅታችን ይህ ውይይት ጀምሮ የመጀመሪያው ክፍል ቀርቧል። አሉላ ወደ አንተ ለመልሰው። አመሰግናለሁ ሰለሞን። የተፈቱት ጋዜጠኞችና የድረገጽ ወይም የኢንተርኔት አምደኞች ለአሜሪካ ድምጽ በሰጡት አስተያየት የታየውን የመሰለ የብዙ መንገድ ግራ መጋባትና ግልጽ ያልሆነውን ሂደት ጨምሮ የህጉ አንድምታ ምን እንደሚመስል እንመለከታለን። አቶ ሙልጌታ አረጋዊ በዚህ በዋሽንግተን ዲሲ በጥብቅና ሙያ በማገልገል ላይ የሚገኙና የህግ ባለሙያ ናቸው። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ መገናኛ ብዙሀን ህግና የህገ መንግስት ጥናት መምህር በመሆንም አገልግለዋል። ከአቶ ሙልጌታ ጋር በትላንትና ምሽት ወዳደረግ ነው ቀደም ብሎ ሰለሞን ወደ ጠቀሰው ውይይት መጀመሪያ እናልፋለን። አቶ ሙሉጌታ በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ዜናነት ነው የተቀበሉት። አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሀውስ የተባለው ሌላው ለጋዜጠኞችና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሀሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በእስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋርም አያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጻ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የህጉን መንፈስ መመልከት ከተቻለ ከሪዮት አለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በህግ አይን እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት፣ በሚዲያ እንደተከታተልኩት፣ ምንድነው የተባለው የፍትህ ሚኒስቴር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይደ ነበረ ፍርድ ቤት እንደጻፈ ደብዳቤውም ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት እንዲፈክክሴና ስቻለው እና ይፈቶ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስተር እንደዚህ የማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው በአዋጁ መሰረት ክሴን አንስቻለሁ ብሎ በዛው መሰረት እንደተፈቱ ነው የተነገረው። የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስተር ዝም ብሎ ክሱን ማንሳት ስለፈለገ ብቻ በድግ ብለው ክሴን አንስቻለሁ፣ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ህጉ በቂ ምክንያት ሲኖር ነው የሚለው በቂ ወይም ጥሩ ምክንያት በእንግሊዝኛ ጉድ ካውዝ ይላል እና ፍትህ ሚኒስተር ለምንድን ነው ሰዎች እንዲለቀቁለት የፈለገው? አሁን ይሄ ጥያቄ ጥሩ የሚሆነው ልጆቹ ለምን ተፈቶ ሳይሆን ህግ አንጻር ስታየው ምንድን ነው ምክንያቱ፣ ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው። ምክንያቱም ይህ ምን ምን ጥቅም አለው መሰለ፣ አሁን ልጆች ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገ ሊጠየቁ ይችላሉ ወይ፣ ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ፣ መፈታታቸው ደስ ይላል። ለአንድም ቀን ቢሆን ተፈተ ማደረስ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ ተመለሰ አይመስለኝም። ለምን እሱ እንዲነሳ እንደተፈለገ እንዳልኩ ምክንያቱ ስለማላውቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት? ምክንያቱም ፍርድ ቤት እሺ ማለት መቻል አለበት። ለምን አቃቢ ሕግ ወይም ከሳሽ ክሴን አንስቻለሁ ሲል ወይም ሊድ የሚችለው በህግ ጥሩ ምክንያት ሲኖረው ነው ብለናል። የአቃቢ ሕግ ምክንያት ጥሩ መሆኑ ማን ነው የሚወስነው? አቃቢ ሕግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስኑ? አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው፣ ማነጋገር አለባቸው፣ ማስታወቅ አለባቸው። የሁሉ ግልጽ አይደለም። ትናንት አቶ አመሀ የተከሳሸቹ ጠበቆች ሲናገሩ እንደሰማሁት እሳቸው ዘንበኞቻቸው እንደሚፈቱ አያውቁም ነበረ። እንደ ማንም ሰው ነው ከሚዲያ የሰሙት። ስለዚህ ተከሳሸቹ አልተነገራቸውም ማለት ነው፣ እንደሚፈቱ አያውቁም ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው እና በአቃቤ ህጉና በፍርድ ቤት መካከል በተደረገው የደብዳቤ መጻጻፍ ወይም ከሳሹ ደብዳቤ በመጻፉ ምክንያት ልጆቹ እንደተለቀቁ ነው የተነገረው እና ይሄ ያለቀለት ለመሆኑ እርግጠኞች መሆናቸው አሁን ካሉት ጋር እያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባያቶች መልስ ከማል ኒውዮርክ ታይምስ እሳቸውን ጠቅሶ ያወጣው ጽሁፍ ላይ በቀጥታ ይስጡ እርግጠኛ አይደለሁም። ከሳሹ አቃቢ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚሉ ምን ማለት ነው? አንድ ከሳሽ ፈቀደ ሲል በህግ ትርጓሜውም አሁን ቀደም ብሎ ካነሳቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል። አቃቤ ህግ ማንሳት ፈቀደ ሲባል ግን በምን አይነት መሰረቶች ነው ክሶችን የሚያነሳው? ትምህርታዊ የሚሆነ አንዳንድ ነጥቦችን መመልከት ብንችል፣ እንግዲህ እስከማውቀው ድረስ አቃቤ ህግ ዝም ብሎ ስለፈለገ ብቻ ወይም ስለፈቀደ ብቻ ክስ ማንሳት የሚችል አይመስለኝም። እንዳልኩ ህጉ ዝም ብለዋል፣ ለመተጻፈው ጥሩ ምክንያት ካለው ብቻ ነው ህጉ ይነሳልኝ ማለት የሚችለው። ብዙ ምክንያቶች ተደርገው የሚወሰዱት ምንድን ናቸው? አንደኛ በቂ ማስረጃ ከሌለው ማለት ነው። ሁለተኛ ጥፋቱ ከባድ ካልሆነ ተከሳሾች የቀረበባቸው ክስ ከአስራ ሁለት ወይም ከአስራ ሶስት አመት በላይ የማያስፈርድባቸው ከሆነ እና ተከሳሾቹ በአካል ተይዘው ፍርድ ቤት ቀርበው መከራከር ካልቻሉ ክሱ እንዲነሳ ሊያደርግ ይችላል። ለምሳሌ ከጠፉ ማለት ነው፣ በዋሶ ወጥቶ የቆየ ሰው ሌላ ተከሳሾች ክሱ ከተጀመረ በኋላ ቢሞቱ። ከዚህ ውጭ ኔ የማስበው ነገር ሌላ የለም፣ ህጉን ብቻ የምንመለከት ከሆነ። ስለዚህ ይበልጥ መረጃዎችን ማግኘት የሚጠይቅ ሁኔታ ይደቅናል እንጂ ያለቀ መልስ አይሰጠንም፣ ነው አይሰጥም። ሰባዊ መብት ተቋማት ለምሳሌ የአምነስቲ ኢንተርናሽናል በዛሬው ዕለት ያወጣውን መግለጫ ብንመለከት ገና ድሮ መሆን የነበረበት ነው ያለው። ይህ አዎንታዊ እርምጃ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ከመጎብኘታቸው በፊት የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው። ምን አይነት አዎንታዊ ተከታይ ውጤት ይኖረዋል? ይህ አሁን የተወሰደ እርምጃ እንግዲህ አሳሪ ላይ ይሄ ጥያቄ እንደ ማንም ግለሰብ ወይም ዜጋ በግምት ላይ የተመሰረተ አስተያየት ከመስጠት በስተቀር ከእውቀት የመነጨ አስተያየት መስጠት የሚችልበት አይመስለኝም። እኔ ምንድ ነው በአጠቃላይ የምለው፣ እንደ ዜጋ፣ እንደ ማንም ግለሰብ የእነዚህ ሰዎች መፈታት ምናልባት ተስፋ ሊሰጥ ይችላል። ሌሎችም በተለይ ከሚዲያና ከፖለቲካ ስራ ጋር በተያያዘ መልኩ የታሰሩ የተፈረደባቸው፣ የሚሆን ያልተፈረደባቸው እንዲፈቱ ቢደረግ ወይም ቢፈቱ ጥሩ ይመስለኛል። በግሌ እንዲፈቱ እፈልጋለሁ። ሊፈቱ ደስ ይለኛል። ግን የኢትዮጵያ መንግስት አሁን ለምንድን ነው የፈታቸው እነዚህን ሰዎች አሁን? ምን ያህል አቅም ለምን እንደፈታቸው ፕሬዚደንት ኦባማ ስለሚመጡ፣ ሜይ ቢ ፕሬዚደንት ኦባማ እኔ ከመምጣት የበፊት እንዲፈቱ ብለው አዘው ሊሆኑ ይችላሉ የሚል ጽሑፍ አንብ ያለው። እንደዚህ ለመሆኑ ምንም ማስረጃ የለኝም። የኢትዮጵያ መንግስት ምናልባት የፕሬዚደንቱ መምጣት ጋር አያይዘው ከሆነ የፈታቸው በነካ እጁ ጨምሮ ሌሎችን እንዲፈታ እና ሰዎች በአስተያየታቸው እና በፖለቲካ እምነታቸው ታስረው እስር ቤት እየተሰቃዩ ካሉበት ሁኔታ ቢላቀቁ በጣም ትልቅ ስራ ይመስለኛል። ለሀገርም ለህዝብም ለመንግስትም ጥሩ ይመስለኛል። ግን ቅድም እንዳልኩ ለምንድን ነው ሰዎች የተፈት የሚለው ጥያቄ ያ ደብዳቤ በፍትህ ሚኒስተር ተጻፈ የተባለ ምንድን ነው ይዘቱ ደብዳቤ ማወቅ እንችል ኖሮ ከእውቀት በመነጨ አስተያየት ይህንን ዲስከሽን ማዳበር እንችል ነበረ። አንድም ታውንም በተጨባጭ መመርመር እንችላለን ያሉት አቶ ሙሉጌታ፣ በእርግጥ ያን እድል የሚሰጠው በመንግስት በኩል ለወሰደው እርምጃ ምክንያታዊነትን ተንተርሶ የሚመጣ መረጃ ካለ ተከታዩ ውይይት ይኖረናል። አቶ ሙልጌታ አረጋዊ የህግ ባለሙያ፣ በመገናኛ ብዙሃንና በኢትዮጵያ ህገ መንግስት ጉዳዮች ላይ በተደጋጋሚ በፕሮግራሞቻችን ቀርበው ለሚሰጡት ሙያዊ አስተያየት ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም እግዜር ስጥልኝ አቶ አለላ። እኔም አመሰግናለሁ አሉላ። ወደ ተከታዩ የምሽቱ ዝግጅታችን እናልፋለን። አፍሪካ በጋዜጦች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። መተማ ሕገ ወጥ የሰዎች ሽግግር ከሚካሄድባቸው ከተሞች አንዷ መሆኗ ታወቀ ሱዳን ውስጥ አማጽያን ከሰላም ጥበቃ ኃይሎች መሳሪያ መዝረፋቸው ተዘገበ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። አሶሽየትድ ፕሬስ የዜና አገልግሎት ላይ የወጣ ዘገባ ወደ አውሮፓ የመጓዝ ተስፋ ያላቸው ኢትዮጵያውያን፣ ኤርትራውያን፣ ሶማሌዎችና ሱዳናውያን በመተማ ከተማ በኩል እንደሚያልፉ ይገልጻል። ጽሑፉ በመተማ ድንበር ስለሚደረግ ጥበቃ ሲገልጽ ድንበር ጠባቂዎች ህገወጥ ፈላሽ መስሎ የታያቸውን ሁሉ እያስቆሙ እንደሚጠይቁ ያወሳል። የከተማይቱ የምሽት ክለቦችና ባሮች ከበፊቱ ያንሱ ሰዎች ይገኙባቸዋል። በእርግጥ የሸሪዓ ሕግ በሚያዘው መሰረት በአገራቸው የአልኮል መጠጥ ከሚከለከልበት ሱዳን የሚመጡት ሰዎች መስህብ መሆናቸው እንዳልቀረ ጽሑፉ ጠቅሷል። አንድ መቶ ሺህ ሕዝብ የሚኖርባት መተማ ከተማ በክልሉ ከኢትዮጵያ፣ ከኤርትራ፣ ከሶማሊያና ከሱዳን ወደ አውሮፓ ለመዝለቅ የሚጓዙትን ፈላሾች ለማጓጓዝ ከሚያገለግሉት እፍኝ የማይሞሉ ከተሞች አንዷ ናት። በአሁኑ ወቅት የመተማ ኑሮ የአይጥና ድመት ጨዋታ ሆኗል። ባለሥልጣኖች ከፍተኛ ክትትል እያደረጉ ናቸው። ፈላሾቹ ግን ሞትን እየተጋፈጡ መምጣቱን ቀጥለዋል። ሰላሳ የሚሆኑ በመተማ በኩል ያለፉ የክርስትና እምነት ተከታይ ኢትዮጵያውያን ከጥቂት ወራት በፊት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ከተገደሉ ወዲህ የኢትዮጵያ መንግስት ከፍተኛ ክትትል እያደረገ ነው ይላል ጽሑፉ። በሀገሪቱ ዙሪያ 200 የሚሆኑ ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎችን እንደያዘ ከእነሱም፣ 28ቱ ከመተማ እንደሆኑ መንግስት መግለጹን ዘገባው ጠቅሷል። መንግስት በሚወስደው እርምጃ ምክንያት ወደ አውሮጳ ለመጓዝ በየዕለቱ መተማ የሚገቡት ሰዎች ብዛት ከ250 ወደ 100 እና 150 የወረደ ቢሆንም ትንሽ ቁጥር አይደለም ሲሉ የመተማ ከተማ ከንቲባ አቶ ተሾመ አግማስ መናገራቸውን የአሶሽትድ ፕሬስ ዘገባ ጠቅሷል። አገራቸውን ጥለው በውጭ ሀገራት በዝቅተኛ ስራ ለመሰማራት ህይወታቸውን አደጋ ላይ ሲጥሉ ማየቱ ያሳዝናል ሲሉ ከንቲባው እንደተናገሩም ጽሑፉ ጠቅሷል። ጌታቸው መራ የተባለ የ30 ዓመት ዕድሜ ኢትዮጵያዊ ሦስት ጊዜ ሱዳን ለመግባት ሞክሮ አልተሳካለትም። አሁንም እየሞከረ ነው። አባቱ በሕይወት እንደሌሉ የገለጸው ጌታቸው እናቱ በአስከፊ ድህነት እንደሚኖሩ እሱም ኢትዮጵያ ውስጥ ያልሞከረው የሥራ አይነት እንደሌለ ሆኖም የራሱንና የቤተሰቡን ኑሮ ሊለውጥ እንዳልቻለ መናገሩን በሊቢያ ስራ አግኝቶ ለቤተሰቦቹ ገንዘብ በመላክ ውሏድሮም ገንዘብ ይዘው ወደ አገሩ በመመለስ ንግድ የመክፈት ተስፋ እንዳለው መናገሩን የአሶሼትድ ፕሬስ ዘገባ ጠቁመዋል። በመተማ ካሉት የንግድ ተቋማት 80 ከመቶ የህገወጥ ሰው አሸጋጋሪዎችና የተባባሪዎቻቸው ንብረቶች እንደሆኑ የአካባቢው ነዋሪ ተናግረዋል። ከሰል፣ የምግብ ዘይት፣ ፍራፍሬና ሰዎችን በድብቅ እያስወጡ እንደሚነግዱም ነዋሪው ጨምረው ገልጸዋል። በአጠቃላይ ከተማይቱ ከመንግስት ቁጥጥር ውጭ ናት ብል ማጋነን አይሆንም ሲሉም አክለው ተናግረዋል። ስማቸውን መግለጽ ያልፈለጉ ሁለት በ በሀያዎቹ ዓመት ዕድሜ ክልል ላይ ያሉ ሴቶችም የተሰደዱት በኢኮኖሚ ችግር መሆኑን ገልጸዋል። አስራ ሁለተኛ ክፍል ጨርሰው ሥራ ያላገኙት ሁለቱ ወጣቶች ውጭ አገር ሄደው ከሰሩ በኋላ ወደ አገራቸው ተመልሰው ንግድ የመክፈት ህልም እንዳላቸው ገልጸዋል። መተማ ከተማ ከባድ ክትትል እየተደረገባት በመሆኑ ሕገወጥ ሰው አሸጋጋሪዎቹ አሰራራቸውን በመለወጥ ፈላሾቹን በመተማ ከተማ ማስፈሩን ትተው በጫካዎችና ተራራዎች ይጥሏቸውና ወደ ሱዳን በእግራቸው እንዲጓዙ ወይም ደግሞ አንድ መኪና ላይ ታጭቀው እንዲሄዱ እያስገደዷቸው ነው ሲሉ የከተማይቱ ምክትል የፖሊስ ተቆጣጣሪ አብራራው አበጀ መናገራቸውን ዘገባው ጠቅሷል። የመተማ ባለሥልጣኖች ለአሶሼትድ ፕሬስ በጽሑፍ በሰጡት መግለጫ ሕገወጥ በሆነ መንገድ ወደ ሱዳን ለመግባት ሲሞክሩ የተያዙ 1 ሺህ 100 ፈላሾችን እንደመለሱ ገልጸዋል። ሰዎቹ ከሁሉም የሀገሪቱ ክፍሎች በተለይም ከደቡብ ኢትዮጵያ የሄዱ እንደሆኑ፣ ኤርትራውያንም እንደሚገኙባቸው በጽሁፍ ያቀረቡት መግለጫ ገልጿል ሲል አሶሺትድ ፕሬስ የዜና አገልግሎት ላይ የወጣው ጽሁፍ ዘግቧል። ዋሽንግተን ፖስት ጋዜጣ ላይ የወጣ ጽሁፍ ደግሞ የሰላም ጥበቃ ተልእኮ መሳሪያ እንደ ተሰረቀ ገልጿል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሰላም ጥበቃ ተልእኮ መሳሪያዎቹ በአካባቢው ግጭት ለመስፋፋት ምክንያት በሆኑት ኃይሎች እጅ እንዲገቡ በተደጋጋሚ ፈቅዷል ሲል አንድ ጄኔቫ ያለ የጥናት ቡድን እንደዘገበ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ጠቁሟል። ባለፉት አስር ዓመታት ውስጥ ከአምስት መቶ በላይ የሚሆኑ ከባድ መሳሪያዎችና ሞርታሮች የሚገኙባቸው መሳሪያዎችና ወደ አንድ ሚሊዮን ዙር የሚጠጉ ጥይቶች በሱዳንና በደቡብ ሱዳን ካሉት የሰላም ጥበቃ ኃይሎች እንደተሰረቁ ዘገባው ገልጿል። መሳሪያዎቹ እንደ አውሮፓ አቆጣጠር ከ2005 እስከ 2014 ዓ ም በነበረው ጊዜ ከጥበቃ ክፍሎችና ከአቅርቦት ካሚዮኖች የተሰረቁት በሃያ የተለያዩ ጊዜያት እንደሆኑ ዘገባው ገልጿል። የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይል ውስጥ ተሰማርተው የነበሩት ዋናው የዘገባው አቀነባባሪ ኤሪክ በርመን የተሰረቁት መሳሪያዎች የምስራቅ አፍሪቃን ሰላም ለማናጋት ተጠቅመውባቸዋል። እነዛ የተሰረቁት የጦር መሳሪያዎች ያደረሱት ውድመት ስፋትና ደረጃ ከሚገመተው በላይ ነው ሲሉም በርመን ማስገንዘባቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። አንድ በሰላም ጥበቃ ተልእኮ ላይ ተሳትፎ ያላቸው ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በላኩት ኢሜይል ዘገባው ከዚህ ቀደም በሚገባ ያላተኮረባቸውን ነጥቦች ያነሳል። ሆኖም ብዙዎቹ ዘገባዎችና ነቀፌታዎች የተጋነኑ ናቸው፣ ሁለት ዓመታት ዘግይቶ የወጡ ናቸው። የተባበሩት መንግስታት ድርጅት በዛን ጊዜ በሱዳን የነበሩትን ሰላም ጠባቂ ኃይሎች ብቃት ለማሻሻል እርምጃ ወስዷል በማለት እንዳስረዱ ጽሑፉ ጠቅሷል። ሱዳን በነበሩት የሰላም ጥበቃ ተልእኮ ላይ ከደረሱት የመሳሪያ ዘረፋዎች አንዱ ከሰባት ዓመታት በፊት ወደ ኒያላ ያመራ በነበረው የመሳሪያ ጭነት ላይ ጥቃት በተከፈተበት ወቅት እንደሆነ ኤሪክ በርመን ገልጸዋል። ዘገባው በገለጸው መሰረት በዛን ወቅት ስድስት መቶ ሺህ ዙር ወይም አስራ ሁለት ተኩል ቶኖች የሚሆን ጥይት ለመዝረፍ ችለዋል። ይህም ስምንት መቶ ለሚሆኑ አማጺያን ለአንድ ዓመት ያህል ሊያገለግላቸው ይችላል ሲል ዘገባው እንደገለጸ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች ፍሳሀየ ነች። አፍሪካ በጋዜጦች ዝግጅትን ያሰማቻችሁ አመሰግናለሁ። ለጥያቄው መልስ የዛሬው ለጥያቄው መልስ ፕሮግራም በዩናይትድ ስቴትስ ፕሬዚዳንት የኢትዮጵያ ጉዞ ላይ እያተኮረ ነው። በዚህ የሚስተር ኦባማ ጉዞ ላይ በርካታ አድማጮቻችን የተቃውሞም የድጋፍ ማስተያየቶችን አድርሳችሁናል። ጥያቄ ያቀረባችሁም በርካቶች ናችሁ። አድማጮች ታዲያ የላካችኋቸው ጥያቄዎችና አስተያየቶች የባለሙያ መልስና ትንታኔ ተሰጥቶባቸዋል። እንግዳችን በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህገ መንግስት መምህር እንዲሁም የህግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው የዛሬውን ክፍል አንድ ዝግጅት ከአዲሱ አበበ ጋር እንዲህ አሰናድተውታል። አድማጮቻችን ለጥያቄው መልስ ዝግጅታችን ላይ ደርሰናል። አዲሱ ይህንን ዝግጅት ከሁለት እንግዶች ጋር ነበረ ዛሬ ልናስተባብር የነበረው። አዎ እንዳልሹ አዲስ አበባ አንድ እንግዳ አዘጋጅተን ነበረ፣ በአሁኑ ሰዓት ለዛሬ ሳይችሉ መቅረታቸውን ገልጠውልናል። ለሌላ ጊዜ መጥተው ያላቸውን አመለካከት እንዲሰጡን። ዶክተር መሀሪ ታደሰ ማሩን በኢጋድ እንዲሁም በአፍሪቃ ጸጥታና ደህንነት ኤክስፐርት ናቸው ዛሬ ግን ፕሮፌሰር አለማየሁ ገብረ ማርያምን እናመሰግናቸዋለን፣ መስመር ላይ ይገኛሉ። እንግዲህ ፕሮፌሰር እናመሰግናለን በሰዓቱ እና በቀጠሯችን ስለቀረቡልን። እኔም አመሰግናለሁ ስለጋበዛችሁኝ፣ እግዚአብሔር ይስጥልኝ። እሺ እንግዲህ ፕሬዝደንት ባራክ ኦባማ የፊታችን ሐምሌ 19 እና 20 ኢትዮጵያን ሊጎበኙ ነው። የኢትዮጵያን መንግስት የሚቃወሙ ተቃዋሚ ፓርቲዎች የሚሆኑ ሌሎች ይሄን ጉብኝታቸውን ይቃወማሉ። የመንግስት ደጋፊዎች የሆኑ ደግሞ ጉብኝታቸውን ይደግፋሉ። በዚህ ላይ ነው ውይይታችን። መጀመሪያ የአድማጮችን ጥያቄ እናስቀድም። አይደለም አዲሱ እንዲያውም ከዛ በፊት ምናልባት ለመንደርደሪያ ፕሮፌሰር አል በዚህ በፕሬዝዳንቱ የኢትዮጵያ ጉዞ ላይ ምን አስተያየት እንዳላቸው ከዛም ብንነሳ የሚያስገድ ይመስለኛል። በጣም ጥሩ በጣም ጥሩ ፕሮፌሰር በዛ ላይ እርስዎ አስተያየት ምንድን ነው? የፕሬዚዳንት ኦባማ የኢትዮጵያ መሄድ ምን ጠቀሜታ ወይም ምን ጉዳት አለው? በአጠቃላይ እንዴት ያውታል? እንደ ፖለቲካል ሳይንስ ምሁርም ሊገመገሙ ትችላሉ። እሺ፣ ማለት ያ እንግዲህ አሁን እንደጠቀሳችሁትም ከሆነ ብዙ ሰዎች እና ብዙ ድርጅቶች የፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ ከፍ ባለ ደረጃ ተቃውመውታል። ባለፉት ሳምንት እንኳን ዋሽንግተን ፖስት ቅዋሜውን ሲያስረዳ ስር የሰደደ ሰብዓዊ መብት ረጋጭ አስተዳደር ጋር አብሮ መቆም እንደ ውርደት ነው ብሎ ተናግሯል። የሮበርት የኬኔዲ ሁማን ራይት ሰንተር የሚባለው ሶስት ተቃዋሚ የፓርቲ አባሎች ባለፉት ወራት ውስጥ የተገደሉበትን ጋዜጠኞች በግፍ የሚታሰሩበት ሀገር የሰብአዊ መብት ተሟጋች ነኝ የሚል ኦባማ እንዴት ከነሱ ጋር ይሄዳል ብለዋል። ትናንትናም ፎረን ፖለሲ መጽሄት የሚባለው ከሰሜን ኮሪያና ከሳዳም ሁሴን መንግስት ጋር የሚስተካከል መቶ በመቶ አሸነፉ የሚል መንግስት ጋር እንዴት አብሮ ይሄዳል ብለዋል። ብዙ እንደዚሁ የመሳሰሉ ሰብአዊ መብት ተሟጋቾችና ሌሎችም ቢሆኑም እንደዚህ አይነት ጨቋኝ አገዛዝ ጋር እንዴት አብሮ ሊታይ ይችላል ብለዋል። ባለፈው ሳምንትም ኢትዮጵያውያኖች ከፍ ያለ ሰላማዊ ሰልፍ በዋይት ሀውስ ፊት ለፊት አድርገው ነበር። እኔ ግን ፕሬዚደንት ኦባማ ወደ ኢትዮጵያ መሄዱን በጣም ደስ ይለኛል። መንግስት ደጋፊም ባለሁም በጣም ደስ ብሎኛል። ምክንያቱም አንደኛ ኢትዮጵያን የመሰለች እጹብ ድንቅ የሆነች ሀገር ሳይ ከስልጣን ጊዜው ቢያል በጣም ነበር የሚያሳዝነኝ። ሁለተኛ ደግሞ የኢትዮጵያን ሕዝብ ደግነት፣ አክብሮት፣ መስተንግዶ ሳይ ቢሰናበት ይቆጨዋል ብዬ አምናለሁ። ዋናው ቁም ነገር ግን ሄዶ ምን ያደርጋል የሚለው ነው። እንደ ተወራው ከሆነ የሚሄድበት ሶስት ምክንያቶች አሉ። አንደኛ የኢኮኖሚ እድገትን ለማፍጠን የሚያስፈልጉት ነገሮች ለመነጋገር ሁለተኛ የዴሞክራሲ ስርዓቶችን የሚያጠናክሩ ና አቋማቶችን የሚያጠናክሩ ነገሮች ለመነጋገር ና ደግሞ በአፍሪካ ቀንድ ደህንነት ለማጠናከር የሚሉ ነገሮች ናቸው። እነዚህን የመሳሰሎች በዝርዝር ልናወራቸው እንችላለን። ወደ አድማጮች ጥያቄ ሳንሄድ አስከትዬ ላቀርብ መወደው ፕሮፌሰር አል ሰምተው ይሆናል። ጋዜጠኞች ከእስር ቤት እየተለቀቁ ነው። ሌሎችም ደግሞ እንደዚሁም የሙስሊም ተማሪዎችም እንደተለቀቁ እንሰማለን። ና ይሄ ከፕሬዚደንት ኦባማ ጉዞ ጋር የተያያዘ ይሆን መሆኑን በእርስዎ አመለካከል ምን ጥያቄ አለው ምክንያቱም ፕሬዚደንት ኦባማ ባለው ሁኔታ ኢትዮጵያ ቢሄዱ የበለጠ ወቀሳና አስተያየትም ይሰነዝርባቸዋል ስለዚህ አንደኛ እሳቸው በሄዱበት ጊዜ ለእሳቸው እንደ ስጦታም ይታያል ማለት ነው በጣም ደስ ብሎኛል አሁን ዛሬ ጠዋት እንኳን ስሰማ ሪዮት አለሙ ተፈታሽ ተባለ በጣም ደስ የሚያሰኝ ነገር ነው ግን እነ እስክንድር ነጋ አሉ እነ ውሸት አሉ ውሸት ታየ እንደዚሁ የመሳሰሉ ሌላ ጋዜጠኞችም አሉ እና እነሱ ስለምንድን ነው የማይፈቱት ይሄ በጣም የሚያስጠይቅ ነገር ነው ማ መሄዶ ይህንን ነገር ይከታተላሉ ብዬ አስባለሁ። እስቲ የአድማጭ ጥያቄን እናሰማውትና ለነዛ ደግሞ መልስ ይስጡን። እሺ። ሰላይ ዘለቀ እባላለሁ ከዚሁ ከሜሪላንድ ሁሉ። የፕሬዚዳንት ወደ ኢትዮጵያ መሄድ በኢትዮጵያ የነጻነት ትግል ላይ የሚያመጣው ጉዳትም ሆነ ጥቅም አይታየኝም። ነገር ግን አንድ ሁለት ጥያቄዎች አሉ። የፕሬዚዳንቱ የውጭ ፖሊሲ በጣም ደካማ እንደሆነ እና በዓለም አቀፍ ደረጃ ምንም ተጽዕኖ መፍጠር ያልቻሉና በአብዛኛውም ደግሞ በቃላቸው የማይገኙ ፕሬዚዳንት እንደሆኑ ይታወቃል። ምን ነገር እንዴት ያዩታል ነው የመጀመሪያው ጥያቄ። ከዚህ ጋር ተያይዞ ደግሞ የፕሬዚዳንቱን የውጭ ፖሊሲስ እንዴት ይገመግሙታል የሚለው ተመሳሳይ ጥያቄ ስለሆነ ቀጣዩንም ብንሰማ ለፕሮፌሰር አል መልስ ለመስጠት ይመቻቸዋል ብዬ አስባለሁ። ጤና ይስጥልኝ፣ ቪኦኤ የምጠይቀው ጥያቄ አለኝ ለፕሮፌሰር አለማየሁ። ፕሬዚዳንት ኦባማ ሁለት አመት ስለቀራቸው ይሁን እንዴ እንዲህ አይነት ስህተት የሚሰሩት የሚለው ጥያቄ። ስፖንሰር አድርጎኛል ምክንያቱም በዓለም ላይ የሌለ የምርጫ ሁኔታ ነው ያለውና የተደረገውና በኢትዮጵያ ውስጥ ሀንድረድ ፐርሰንት ማሸነፍ መቼም ፕሬዚዳንት ኦባማ ግር ሳይላቸውም እንደማይቀር እርግጠኛ ነኝ እና ያንን ሁሉ እያዩ ነው ወደ ኢትዮጵያ ለመሄድ የሚነሱት ሌላው ደግሞ ስቴት ዲፓርትመንት ሰብአዊ መብት ረገጣ ላይ በየአመቱ የሚያወጡት ነገር አለ። ከእሳቸው መሄድ ጋር አይጣረሱም ነው እንዴ? ነው የሚስማማ ነገር አለው ወይ? ሌላው የሚወራ ነገር አለ ስለ ክብረ ሶዶማውያን ኢትዮጵያ ውስጥ ነጻነት አስተዋል የሚለው ነገር ደግሞ አንደር ዘ ቴብል ሊነጋገሩ እንደሆነ ነው እየተወራ ያለው። ይሄ ነገር በጣም ኢትዮጵያ ውስጥ አደገኛ ነገር ነው። ፕሬዚዳንቱ የሚሄዱበት በዚህ አይነት ሁኔታ ውስጥ ኢትዮጵያ ባለችበት ሁኔታ ውስጥ ነው የሚሄዱት እነዚህ ነገሮች ብዙ ብዙ ድርጅቶችም ቀደም አድርጌ እንደጠቀስኩት የሚጠቅሱት ነገሮች ናቸው። እንግዲህ ዋናው ነገር ኦባማ ኢትዮጵያ በሚሄዱበት ጊዜ የኢትዮጵያን አገዛዝ መደገፍ ያሳያል ወይ ወይንም ለአገዛዙ የሰብአዊ መብት መዳጥና መርገጥ ፊት ለፊትም በአሁን በሾርኔ ድጋፍ ያሳያል ወይ የሚለውን ጥያቄ ነው። በእጃዙር በእጃ ዙር ማለት ነው። ስለዚህ ዋናው ነገር ግን እዛ በሚሄድበት ጊዜ ተጽዕኖ ሊያደርግ ይችላል። ለምሳሌ አሁን የምንጠይቃቸውን ነገሮች ሊያነሳ ይችላል። ፕሬዚዳንቱ ማድረግ አለባቸው ብዬ የሚያስታውቀው ነገር ለምሳሌ አንደኛው በግልጽ እና በህዝብ ፊት ወጥቶ ኦባማ ስላለው ሁኔታ መናገር አለበት። ለምንድን ነው ኦባማ ያሉት እንትን ጋና ላይ ሄደው ታሪክ አምባገነኖች ጋር አይደለም ያለችው ከአፍሪካ ሕዝብ ጋር ነው። እንደዚህ የመሳሰሉት አሁን ኦባማ ከታሪክ ጋር ሳይሆን ከአምባገነኖች ጋር አብረው ሲቆሙ አስጠያቂ ይሆናል። ስለዚህ ፊት ለፊት ወጥቶ ኦባማ ስላለው የአምባገነኖቹ አገዛዝና የሚደረገውን የሰብአዊ መብት ጥሰት መናገር አስፈላጊ ነው ብዬ አምናለሁ። በዛም ደግሞ ሌላዎች ነገሮች ለምሳሌ ሰብአዊ መብት ፈፍና እና መርገጥ መቆም አለበት ብሎ መናገር አለ። ከእሱ ጋር ደግሞ ያሉት አብረው የሚሰሩት ሰዎች ከሲቪል ሶሳይቲ ሰዎች ጋር ፊት ለፊት ነው መነጋገር አለባቸው። ከተቃዋሚዎች ጋር አብረው መሆን መነጋገር አለባቸው። እነዚህን ነገሮች ዲሞክራሲ ብለን የምናምናቸውን ነገሮች በስራ ላይ ማሳየት ማድረግ አለበት። በእኔ አስተያየት ደግሞ በቅርብ ለተገደሉት የተቃዋሚ ፓርቲ አባሎች ጥያቄ ማቅረብ አለበት። በስር ላይ ያሉት ሰዎች ስለ እነ እስክንድር ነጋ ስለ እነ ውብሸት ታየ ስለ እነ ተመስገን ደሳ እነዚህ የመሳሰሉ ጋዜጠኞች ጥያቄ አንስቶ መነጋገር ያስፈልጋል። ፖሊሲው እስከ ዛሬ እንግዲህ ያለፉት እስከ ዛሬ ስድስት ዓመት ድረስ ቀፎ ነው፣ ምንም ያህል በቂ ፖሊሲ የለውም። እርግጥ አንዳንድ ነገሮች ፓወር አፍሪካ፣ ፊድ አፍሪካ ምናም የሚባሉ ነገሮች ተነስተዋል። ግን እነዚህ ነገሮች ከሰብአዊ መብት ጋር ብዙ የተያያዙ ነገሮች አይደሉም። ስለዚህ የውጭ ፖሊሲውን ሁለት ዓመትም ስለቀረው ማጠናከር ያለበትና ሌገሲ ማስቀመጥ ከፈለገ በአፍሪካ ለመታየት እና ታሪካዊ የሆነ ነገር መስራት ከፈለገ የግዴታ አትሊስት ሄዶ መናገር አለበት። በጥቂቱ የምጠብቀው እኔ በግሌ ምንድን ነው ኢትዮጵያ ሄዶ ልክ አክራ ጋና ላይ የተናገረው ንግግር ብቻ እንዲያደርግ ነው የምፈልገው። ሌላው ቢቀር ማለት በጥቂቱ ምጠብቀው። እሺ ፕሮፌሰር አል፣ እንግዲህ የፕሬዚደንት ኦባማን ወደ ኢትዮጵያ መጓዝ የሚደግፉ ሌሎች ገምጋሚዎች የሚያነሷቸው ነጥቦች አሉ። ኢትዮጵያ በሰብአዊ መብት አያያዟ ብትወቀስም ከዩናይትድ ስቴትስ ጋር በብዙ ጉዳዮች ትሰራለች። ለምሳሌ የጸረ ሽብር ሸሪክ ናት። ጋሞጎፋ ውስጥ እንዲሁም ድሬዳዋ ውስጥ ከሚታወቁት ማለት ነው የዩናይትድ ስቴትስ ወታደሮች አሉ። ለምሳሌ ከገሙ ጎፋ ተነስቶ ነው ድሮኑ የመን ውስጥ ያሉትን እንዲሁም ደግሞ ሱማሌ ውስጥ ያሉትን አሸባሪዎች የሚመታው። የአሜሪካ ወታደሮች እዛ አሉ ማለት ነው። አልሸባብን ትወጋለች ኢትዮጵያ። ደቡብ ሱዳን ውስጥ ደግሞ በሰላም ጠባቂነት ወታደሮቿ ሰፍረዋል። ኢጋድን የምታንቀሳቀሰው ኢትዮጵያ ነች፣ ምክንያቱም የደቡብ ሱዳን ወገኖችን ለመሸምገል ኢጋድ ደግሞ ከፍተኛ ሚና ይዟል። እንዲሁም የደቡብ ሱዳን ስደተኞችን ደግሞ የምታስጠልል አገር እሷ ናት። እንደውም በአፍሪቃ ውስጥ ከፍተኛ ስደተኞችን የምታስጠልል አገር ተብላለችና በዚህ እንዴት ያውታል? የሁለቱን አገሮች ግንኙነት አሁን በጥያቄ ገታ ነው። ክፍል አንድ። ለጥያቄው መልስ ውይይት ሰፋ ባለመልኩ ነገ ቅዳሜ ይቀጥላል። እንድትከታተሉም እንጋብዛለን። አሁን የማጠቃለያ ዋሪዎቹን ባጫጭሩ የተባበሩት መንግስታት ድርጅት ሐሳብንና አመለካከትን የመግለጽ ነጻነት ልዩ ጸሐፊ ዴቪድ ኬይ ኢትዮጵያ ለዞን ዘጠኝ ጽፉ የነበሩ ሁለት ብሎገሮችንና አራት ጋዜጠኞችን መፍታቷ ያስደሰተው መሆኑን አስታውቋል። ይሁን እንጂ ኢትዮጵያ አሁንም በጸረ ሽብር ሕጉ አስራቸው ያሉ ጋዜጠኞች መኖራቸውን ልዩ ራፖርተሩ አመልክተዋል። በኢትዮጵያና ኤርትራ ድንበር ላይ 30 የሚሆኑ ሰርጎ ገቦች የተባሉ ታጣቂዎች ተደምስሰዋል ሲል የኢትዮጵያ ፌዴራል ፖሊስን ኮሚሽነር ጄኔራል አሰፋ ብዩን የጠቀሰ የራዲዮ ፋናስ ዘገባ አመለከተ። በዚሁ የምዕራብ ትግራይ ድንበር ላይ ተደምስሰዋል የተባሉትን ሰዎች ዘገባው የሻእቢያ ተላላኪዎች ብሏቸዋል። አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም፣ ሲሉ የኤርትራ የውጭ ጉዳይ ሚኒስቴር ጽህፈት ቤት ዳይሬክተር አስታወቁ። ዳይሬክተሩ አቶ ፀሐየ ፋሲል ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግር ለመሸፋፈን ስትል የምታሰማው የተለመደ ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ብለዋል። ማጠቃለያ ዜናው ይኸው ነበረ። አድማጮች፣ የስርጭታችንም በዚሁ ልንቋጭ ነው። በነገው ምሽት ከምሽቱ ሰዓት ላይ እንመለሳለን። ከኛ የአማርኛውን ተከትሎ ትግርኛ ስርጭት ይቀጥላል። ያስተናገናችሁ አሉላ ከበደና እኔም ሰሎሞን አባተንን፣ አቀናባሪያችን ጽዮን ግርማ፣ ቴክኒሽያኑ ኮርኔሊየስ ቴደር ነበሩ። ታዲያ በዜማ ብንሰናበት ምን ይመስልሃል? ላርብ ምሽት ሰለሞን የጽዮን ግርማ ድንቅ ጣመ ዜማ ላሁን ለእኛ የጋብዘችን